መዝናኛ መስረቅ ልምዱ ሆኖባቸው ነበረ። ገና ሕፃን እያሉ አጎታቸው ካደገች ይለምድባታል ብለው ሲቆጧቸውና ሲገርፏቸው አያታቸው ግን ተው ነገ አድጋ ምን እንደምትሆን አይታወቅም እያሉ ያስጥሏቸው ነበረ። ከቤታቸው የሰረቁትን ወደ ሌላ ቤት ይዘው ይሄዳሉ ድሃ አብሮ አደጎቻቸውን ለመርዳት ወይዘሮ አበበች ጎበና የዛሬ መዝናኛ ዝግጅት እንግዳችን አድርገን አቅርበናቸዋል። አብራችሁን በመሆን እንድትከታተሉም ምጋብዛችሁ። ዝግጅቱን አጠናቅሬ የማቀርብላችሁ ዮሐንስ ገብረ እግዚአብሔር ነኝ። መልካም ቆይታም ተወልደው ያደጉት በቀድሞው ሸዋ ክፍለ ሀገር ፍቼ ከተማ ነው። አባታቸው ገና አንደኛው የልደት ዓመታቸውን ሳያከብሩ ነበር በሞት የተለዩዋቸው። በመሆኑም ደህና ገቢ ከነበራቸው አያታቸው ጋር ነበር ያደጉት። ሕጻኑ አበበች ገና በለጋ እድሜዋ ነበር የሰብአዊነት ተግባራት ተካፍሎ መብላትን ለሌለው መርዳትን የተካነችበት። አንድ ደሃ ልጅ ወድቆ ወይ አንድ ነገር ሆኖ ችግረኛ ሆኖ ሚልብስ ልብስ ያቶ ምን ካለ እንደገና እንደውም ከአቴ ስር እየሰረኩ ሰጥ ነበር። በልጅነቴ ነው እንግዲህ እኔ ድሜ ያን ጊዜ ለማወቅ አልችልም። ልጅ ነኝ። በቃ በጭራሽ አንድ ነገር እዛ የኛ ግቢ ተፈጥሮ ታየው፣ እሱን ደብቄ ብቄ ለጎረቤትም፣ ለተራበ፣ ለልጆችም፣ ለሁሉም በምንም አይነት እንትና ላሉ አቴ ነብሳቸውን ይማርና በጣም ይወዱኛል። ያምኑኛልም ደግሞ ትህታይ ብሎ ለጊዜው ይቆጡኛል እንጂ እንትና አይሉም። እሳቸውም እንደዚህ ማድረግሽ ግን ጥሩ ነው፣ ድሀ መርዳት ጥሩ ነው ይላሉ። ላሉ እሳቸውም እንደዛ ድሀ መርዳት ይፈልጋሉ። እኔ እሳቸው ፊት አገኘው በቃ እኔ በጣም ሰርቅ ነበር። ዘብም ሆነ ይህልም ሆነ ያገኘውትን ወስጄ የሚሰጠው ደግሞ ለድሀ ነው፣ ለድሀ ባደጆች፣ ለድሀ ለአረጋ ለነሱ በቃ ወስጌ ይሰጣለሁ። ለምን ወሰድሽ ብሎ አጎሴ ትንሽ ሀይለኛ ነው ባሴ ወንድም እሱ ከታተለኝ ነበረ ይመታኝ ነበረ። እኔ ቢመታኝም አልተውም ገብቼ ለአቴ እነግራለሁ። ሰው ቺ ልጅ አታሳቃል እግዚአብሔር ምን እንደማረጋት ይታቃል ይሉ ነበር እና ወንድ አቴ ቺ ልጅ እንደዚህ ዛሬ ይህንን አስባ ካረገች ንጌ ሌላ ነገር ላይ ትደርሳለች። አትንካውላል ልጃቸውን እሱ ትንሽ ባለጌ ትሆናለች፣ ሌባ ትሆናለች፣ ሰው ንብረት ትሰርቃለች፣ መጥፎ ልጅ ትወጣለች ብቻ ይቆጡኛል። ታይ እንደዚህ ማረግ መጥፎ ነው። ቀስ ብሎ ነው የምቆጡኝ እንጂ ጫን ብሎ አይቆጡኝም። በቃ እንደዚህ ደግሞ እጂ እንዴ እንዴ እንዴ ቦ ነው የሚላቸው ቦ አካሌ ና ከሌ ቤት እንጀራ የለም እና ከሌ ቤት ቁሎ የለም እና ከሌ ቤት ልብስ የለም እና ከሌ ቤት እንደዚህ የለም ይላቸዋለሁ። ምስልስቶኝ ሄደሽ አየሽ ከልጆች ጋር ልጫወት እጄ ነው ያየሁት እሺ ታዲያ ምን እንዳረግ ነው የምትፈልጊ? እንዲሰጫቸው የኔ ጥብቅ ውስጣቸው እኔ ይህቺ ነሮጌ ለብሳለሁ ይለዋለሁ። በቃ እሳቸውም አይጨክኑም። ያንስ ልጅ ይጠሩና ቤተሰቡን ይጠሩና ያደርጉለታል። በቃ አሴ ናቸው። ይበልጥ ለዚህ ተሳታፊ ህፃኑ፣ አበበች ያላሰበችው ዱብ ዕዳ አጋጠማት። ገና በአስራ አንድ አመቷ ለባል እንድትዳር ተደረገም። እሷ ግን በውስጧ እየተንቦገቦገ ያለው የሰብአዊነት ተግባር እንጂ የትዳር ነገር አልደላትም ነበር። በመሆኑም ከፍቼ ጠፍታ አዲስ አበባ ገባች። ህፃን አበበችን በመኪና ይዟት የመጣው ሹፌር ግን ሌላ ነገር ሳያስብ አልቀረም። ይህን በሚገባ የተገነዘበች ህፃኗ አበበች ሹፌሩ መርካቶ አካባቢ የጫነውን ሲያራግፍ አመቺ ጊዜ ጠብቃ ወደ ፒያሳ ቅዱስ ጊዮርጊስ ቤተ ክርስቲያን አካባቢ ጠፋች። እዛ የተመለከቷት ኢትዮጵያዊ ወገን ወደ ቤታቸው ወሰዷት። አገር ሰፈሩ ካወቀች በኋላ ግን አንድ ፈረንጅ ቤት ተቀጥራ መስራት ጀመረች። ጠፍቼ አዲስ አበባ መጣሁ፣ ልጆኜ። በቃ እዛም ያ ነገር አልተወኝም፣ ይሄ ደግ ስራ መስራቱ። በኋላ አንድ ፈረንጅ በሽተኛ እብድ ናት፣ እሷ ጋ ገባሁ። ደግ ናት፣ ግን በሽተኛ ናት። አሁን ሁለት ልጆች አሏት። ገበሬም አላት ደጅ የሚጠብቀው። አሁን እኛ ልጆቹን እኔ መክሪ ለተራ በመስጠት ለተራ በማድረጋችን ልጆቹን አስተማሩ። ከዛም በኋላ እኛ በቃ እንግዲህ ተመካክረን እንዲህ አካባቢ ላይ የተራ በታ አለ ምን ካለ እሷ ወጣቢ ስትል እኛ ወስደ እንሰጣቸዋለን። ያው እንገረፋለን። ብንገረፍም አንተው እንዲህ እንዲያያለች ያደገችው የያኔ ህጻኗ አበበች ያሁኗ የክብር ዶክተር ወይዘሮ አበበች ጎበና በእህል ሰብል ገበያ ድርጅት እየሰሩ ትዳርም መሰረቱ። ታዲያ በ1970ዎቹ አካባቢ ግሼን ማርያም ለመሳለም ወደ ደሴ ያቀናሉ። በወቅቱ በነበረው ረሃብ አንዲት ሕፃን የሞተች እናቷን ጡት እየጠባች ያያሉ። በዚህ ቅጽበት በውስጣቸው ተቀብሮ የነበረው ሰብአዊ አመለካከታቸው ገንፍሎ ፊታቸው በእምባርሶ ሕፃኗንና ሌላ ሕፃን ጨምረው ይዘው ወደ አዲስ አበባ تملسوا ወደ ቤት ተመልሰው ወደ 21 ህጻናት ማሳደግ ሲጀምሩ በባለቤታቸውና በቤተሰቦቻቸው አልተወደድላቸውም ነበር። እናማ የሞቀ ትዳራቸውን አፍርሰው የሰብአዊ ተግባራቸውን እንደቀጠሉበት ሰማን። ይህ ነገር እውነት ነው ወይ ብለን የአበበች ጎበና የህፃናት እንክብካቤና ልማት ማህበር ምክትል ዋና ዳይሬክተር የሆኑት አቶ እሸቱ አረዶን ጠየቅናቸው። እውነት ነው። ማንኛችንም እንደምናደርገው እሳቸው ቤተክርስቲያን ሄደው ልባቸው በዚህ በተጎዱት ሰዎች ስለተነካ ሁለት ህጻናትን ይዘው መጥቶ ከዛም ሊሶ በአንድ አመት ጊዜ ውስጥ ሀያ አንድ ልጆች ያደረሱ ቁጥራቸውን ልጆቹን ተመልከት። እንግዲህ እኔም እንኳን አንተ ወይም ማንም ሰው ከቤተሰብ አንዱ እንደዚህ አይነት አዘን ብሎ እንደዚህ በሌለ ገንዘብ ያልወለዱትን ልጆች ሰብስቦ ሲያሳድጉ ሁለቱም ካላመኑ አንዱ ይከፋል፣ ሌላው እንግዲህ በዛ አላማ ነው ብሎ ይገባል። ስለዚህ ቤተሰብ ሁሉ እናትም ሳይቀር አበደች ወይ ለምንድን ነው የሰውን ልጅ ባዕድ ሰብስባ የምትቸግረው የሚል ነገር ነበረ በመሰረቱ ያኔ ጥሩ ኖሮ ነበራቸው በካምፓኒ ውስጥ የሚሰሩ ነበረ ወፍጮዎች ነበሯቸው መሬት አላቸው የከተማ ቦታ እያከራዩ ያንን ገንዘብ በቂ ገንዘብ ነበራቸው እዚህ አዲስ አበባ ውስጥ ወደ ሰባት ወፍጮ ነበራቸው ፊቺ ወደ አምስት እንደዚህ ወፍጮ ነበራቸው በግ ከብት ያረባሉ እዚህ ኮተቤ አካባቢ ሰፊ መሬት ሰፊ ባህር ዛፍ መሬት ነበራቸው እና እንግዲህ እሳቸውን ባለቤታቸውን ይሰራሉ እና ስለዚህ ለምን እንዲህ ያደርጋሉ ተብሎ ጫና ከቤተሰብ ሲፈጠር እንግዲህ ምርጫ ይሄ ነው በሚል ሁኔታ ራሳቸው አሁን ያለንበትን ቦታ አንድ ሺህ ካሬ ሜትር ለዶሮ እርባታ ገዝቶ ነበር። ወደዚህ ወጥቶ ጎጆቸውን ቀልብሶ ትንሽ ጎጆ ቀልብሶ ቪላ ቤት ብሎ ወጥቶ ትንሽ ጎጆ ቀልብሶ እዚህ የህፃናት መንከባከብ ጀመሩ። ሲጀምሩ ግን መንገዱ እንደው አልጋ ባልጋ አልሆነም። ምክንያቱም ቆሎ መሸጥ ነበረባቸው፣ ጠላ መሸጥ ነበረባቸው፣ እንዲመረግ ነበረባቸው። በዚህ ነው ጀመሩት። ወይዘሮ አበበች የዛሬ 36 ዓመታት የመሰረቱት ማህበር ከህፃናት መርዳትና ህይወት መቀየር አልፎ አንድ ኮሌጅን ጨምሮ 25 ትምህርት ቤቶችን ገንብቶ ለህዝብ አስረክበዋል። በሺዎች የሚቆጠሩ ህጻናትና እናቶች በተለያዩ ሙያዎች በማሰልጠን ራሳቸውን እንዲችሉ አድርጓል። ህጻናቶቹን እንዲያድጉ አረጋለሁ፣ ይዛቸዋለሁ። አንዳንድ ቦታ ድርጅት አርጌ እንዲያድጉ አረጋለሁ። አዋቆቹንም ደግሞ አንዳንድ ቤት ነገር ነፍስ ዘርቻ ያለው ሰርቻ የላቸው እዛ ውስጥ እንዲረዱ አደርጋለሁ። እንዲሰሩ ደግሞ አደርጋለሁ። ሰርቶ እንዲበሉ አርሶ መብላትን አስተምራቸዋለሁ። ታረሰ ሰው ድሃ እንደማይሆን ከአርሶ አጭዶ እህል እንዴት እንደማገኘው አስተምራቸዋለሁ። አሁን ሁሉም ባለ እርሻ ናቸው። ሁሉም ገበሬ ናቸው። ሁሉም በሙሉ ዛሬ ባለ ንብረት ናቸው። ሴቶቹንም ደግሞ የሴት ስራ አስተምራቸዋለሁ እንዲህ አርጋችሁ ስፌት ሰፍታችሁ ሽጡ፣ ገንዘብ ታገኛላችሁ። ይሄንን ጥጥ ፈትላችሁ ልብስ ስሩ ስሩና ሽጡ እላለሁ። በሙሉ በቃ በሄድኩበት እኔ ስራ ያላስተማርኩበት እናንትና ያላልኩበት የለም። ወይዘሮ ፍሮወኒ ገብረ መድህን በከፍተኛ ችግር ይኖሩ ከነበሩ ኢትዮጵያውያን አንዷ ናቸው። አሁን ግን በማህበሩ የሙያ ስልጠና ወስደው በድርጅቱ ተቀጥረው በመስራት ህይወታቸውን ቀይረዋል። እኔ መጀመሪያ ሙያ ስልጠና ላይ ነው የሰለጠንኩት ያገኙት የስልጠናው ልክ እንደ ጨረስኩ ነው እዚህ ቦታ ላይ ስራ ያገኙት እና በህይወቴ ትልቅ ለውጥ፣ እጅግ ትልቅ ለውጥ፣ ምንም መግለጽ በማልችልበት ለውጥ ማለት ነው። የዳዬ ያገኘሁት ኩሩና ጀግና የሚባሉ እናት ናቸው። ዳዬ ለእኔ አሳምረው፣ ከምንም በላይ ከጎደና አንስተው፣ ልጅ አሳድገው፣ ከመሬት አንስተው አስተምረው፣ በነጻ እድል ትምህርት ማግኘት ለዳዬ እኔ ትልቅ ምን ልብዬ ልግለጽል ለእኔ ጀግና ናቸው። እዳዬ ከመጠን በላይ በችግር ምክንያት ከስድስት ዓመቷ ጀምሮ በወይዘሮ አበበች ጎበና ያደገችውና በዲፕሎማ ደረጃ የተመረቀችው ወይዘሮ ሰላማዊት ዮሴፍ አሁን በማዕከሉ የንብረት አስተዳደር ሰራተኛ ናት። በነገራችን ላይ ህጻናቱም ትልቁም ወይዘሮ አበበችን እዳዬ እያሉ ነው የሚጠሯቸው። እናቴ እንደማለት ነው። እናም ወይዘሮ ሰላማዊት ስታወራ እዳዬ እያለች ነው። እዚህ ድርጅት ላይ እግዚአብሔር ይመስገን በጣም ደስ የሚል በስነ ስርአት ታንጸን በስርአት አንጸን ነው ያደግነው እና እዳዬ እጅግ በጣም ጠንካራ ለኢትዮጵያ አይደለም ለዓለም ሴቶች ጥንካሬን ያወረሱ ነገር ነው የሚመስለኝ እኔ እናቶኛሉ አሁን ለሌላ ልጅ ጎረቤት እንኳን ቢቸገር፣ ልጅ የበላችሁን ሳይሆን የተረፋትን ነው መስጠት የምፈልገው ይመስለኝ። እዳዬ ግን ሳይተርፋቸው በቃ ከራሳቸው ቀንሰው ነው ለወገናቸው ለሀገራቸው እያደረጉ ያሉት እና እዳዬ እጅግ በጣም የተባረኩ እናት ጀግና፣ በጣም ጥሩ ናቸው። የክብር ዶክተር ወይዘሮ አበበች ጎበና በሁለት ህጻናቶች የጀመሩት የበጎ አድራጎት ስራ አሁን በሺዎች ለሚቆጠሩ ህጻናት ራሳቸውን የሚችሉበት በሺዎች የሚቆጠሩ እናቶች የሙያ ስልጠና ወስደው ሕይወታቸውን የሚቀይሩበት ማዕከል ሆኗል። በመሠረተ ልማት ዝርጋታ፣ በትምህርት፣ በሆስፒታል መገንባትና በዘርፈ ብዙ ስራዎች የሚሳተፍ ጠንካራ ኢትዮጵያዊ ተቋም ለመሆን በቅቷል። ለዚህ ሰብአዊ ተግባራቸው እውቅና ለመስጠትም በርካታ መንግስታዊና መንግስታዊ ያልሆኑ ዓለም አቀፍ ተቋማት ሽልማት አበርክተውላቸዋል። ዋና ዋናዎቹን ለመጥቀስ ያህል የአዲስ አበባ አስተዳደር ሶስት ጊዜ ዋንጫና የምስክር ወረቀት፣ የአዲስ አበባ ዩኒቨርሲቲ ዋንጫና የምስክር ወረቀት፣ የጅማ ዩኒቨርሲቲ የክብር ዶክትሬት፣ ከእንግሊዝ ሀገር ወርልድ ቢዝነስ አዋርድ፣ የደቡብ አፍሪካ ቀዳማዊት እመቤት ማ አፍሪካ ሽልማት፣ የስፔን ግሩፕ የገንዘብ የዋንጫና የምስክር ወረቀት ይገኙባቸዋል። እንግዲህ አድማጮቻችን፣ በእኒህ ብሔራዊ ጀግና ወይዘሮ አበበች ጎበና ዙሪያ ያጠናቀርነውን በዚሁ ፈጸምን። ዝግጅቱን አጠናቅሬ ያቀረብኩላችሁ ዮሐንስ ገብረ እግዚአብሔር ሰር ነበርኩ። መልካም ሳምንት።